ፎሬን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት ፊፍቲ ዋን ቤዚክ ሰንተንሰስ ስለ ትምህርት በኢትዮጵያ ና በአሜሪካ ትምህርት መካከል ብዙ ልዩነት አለ። በጠቅላላው ሲታሰብ የኢትዮጵያ ትምህርትና የአሜሪካ ትምህርት በብዙ ነገር ይመሳሰላል። ሆኖም በአንዳንድ ነገር ይለያያል። ኮሌጅ ለምሳሌ በኮሌጅ ደረጃ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በጣም ይመሳሰላል። በአንደኛ ደረጃና በሁለተኛ ደረጃ የሚሰጠው ትምህርት ግን ከአሜሪካ ትምህርት ጋር አይመሳሰልም። አንደኛ ደረጃ ትምህርት ቤቶች ስንት ክፍሎች አሏቸው? አንደኛ ደረጃ ትምህርት ቤቶች በስምንት ክፍሎች ይከፈላሉ። በእያንዳንዱ ክፍል የአንድ ዓመት ትምህርት ስለሚሰጥ አንደኛ ደረጃ ትምህርት ቤትን ለመጨረስ ስምንት ዓመት ያስፈልጋል። አከፋፈል ሁለተኛ ደረጃ ትምህርት ቤቶችስ አከፋፈላቸው እንዴት ነው? ሁለተኛ ደረጃ ትምህርት ቤቶች በአራት ክፍሎች ይከፈላሉ። እንደዚህ ባሉት ትምህርት ቤቶች ሁሉ የአራት አመት ትምህርት ይሰጣል። በኮሌጅ እና በዩኒቨርስቲ ውስጥ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በብዙ ነገር ስለሚመሳሰል ለእርሰው አዲስ ነገር አይደለም for fluency በኢትዮጵያ ና በአሜሪካ ትምህርት መካከል ብዙ ልዩነት አለ በጠቅላላው ሲታሰብ የኢትዮጵያ ትምህርትና የአሜሪካ ትምህርት በብዙ ነገር ይመሳሰላል። ሆኖም በአንዳንድ ነገር ይለያያል። ለምሳሌ በኮሌጅ ደረጃ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በጣም ይመሳሰላል። በአንደኛ ደረጃ እና በሁለተኛ ደረጃ የሚሰጠው ትምህርት ግን ከአሜሪካ ትምህርት ጋር አይመሳሰልም። አንደኛ ደረጃ ትምህርት ቤቶች ስንት ክፍሎች አሏቸው? አንደኛ ደረጃ ትምህርት ቤቶች በስምንት ክፍሎች ይከፈላሉ። በእያንዳንዱ ክፍል የአንድ ዓመት ትምህርት ስለሚሰጥ አንደኛ ደረጃ ትምህርት ቤትን ለመጨረስ ስምንት ዓመት ያስፈልጋል። ሁለተኛ ደረጃ ትምህርት ቤቶች ሳከፋፈላቸው እንዴት ነው? ሁለተኛ ደረጃ ትምህርት ቤቶች በአራት ክፍሎች ይከፈላሉ። እንደዚህ ባሉት ትምህርት ቤቶች ሁሉ የአራት ዓመት ትምህርት ይሰጣል። በኮሌጅና በዩኒቨርሲቲ ውስጥ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በብዙ ነገር ስለሚመሳሰል ለእርስዎ አዲስ ነገር አይደለም። for comprehension. በኢትዮጵያ እና በአሜሪካ ትምህርት መካከል ብዙ ልዩነት አለ። በጠቅላላው ሲታሰብ የኢትዮጵያ ትምህርትና የአሜሪካ ትምህርት በብዙ ነገር ይመሳሰላል። ሆኖም በአንዳንድ ነገር ይለያያል። ለምሳሌ በኮሌጅ ደረጃ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በጣም ይመሳሰላል። በአንደኛ ደረጃ እና በሁለተኛ ደረጃ የሚሰጠው ትምህርት ግን ከአሜሪካ ትምህርት ጋር አይመሳሰልም። አንደኛ ደረጃ ትምህርት ቤቶች ስንት ክፍሎች አሏቸው? አንደኛ ደረጃ ትምህርት ቤቶች በስምንት ክፍሎች ይከፈላሉ። በእያንዳንዱ ክፍል የአንድ ዓመት ትምህርት ስለሚሰጥ አንደኛ ደረጃ ትምህርት ቤትን ለመጨረስ ስምንት ዓመት ያስፈልጋል። ሁለተኛ ደረጃ ትምህርት ቤቶችስ አከፋፈላቸው እንዴት ነው? ሁለተኛ ደረጃ ትምህርት ቤቶች በአራት ክፍሎች ይከፈላሉ። እንደዚህ ባሉት ትምህርት ቤቶች ሁሉ የአራት ዓመት ትምህርት ይሰጣል። በኮሌጅና በዩኒቨርሲቲ ውስጥ የሚሰጠው ትምህርት ከአሜሪካ ትምህርት ቤት ጋር በብዙ ነገር ስለሚመሳሰል ለእርስዎ አዲስ ነገር አይደለም። የህክምና ትምህርት እማራለሁ። የግል ስራ አለኝ። መንፈሳዊ ትምህርት ጥሩ ነው። ሚስዮን ስኮላርሽፕ በዋሽንግቶን ውስጥ መኪና ሞልቷል። ዮሀንስ መጠነኛ ሰው ነው። ወደዚህ አገር የመጣህ ለምንድን ነው? ለትምህርት ነው። የአንደኛ ደረጃ ትምህርት ለመማር ነው ወይስ የሁለተኛ ደረጃ የለም፣ የኮሌጅ ትምህርት ለመማር ነው። የአንደኛና የሁለተኛ ደረጃ ትምህርትህን የት ተማርክ? አገሬ ውስጥ ተምሬ ጨረስኩ። የአሜሪካ ትምህርትና የኢትዮጵያ ትምህርት ይመሳሰላል? አሁን የተቀራረበ ነው። ለምን የኮሌጅ ትምህርት አገር ውስጥ አልቀጠልህም? ስኮላርሽፕ ስላገኘሁ መጣሁ እንጂ እዚያው ልቆይና ልቀጥል ይችል ነበር። ለመሆኑ በጣም ብዙ ኮሌጆች አሏችሁ? የለም፣ በጣም ብዙ አይደሉም። አሁን እዚህ ሀገር የት ትምህርት ቤት እንደምትሄድ እና ምን አይነት ትምህርት እንደምትማር ታውቃለህ? የለም፣ አላውቅም። ትምህርትህን ከጨረስክ በኋላ በቀጥታ ወደ ሀገር ትመለሳለህ? የለም፣ ለጥቂት ጊዜ አውሮፓን መጎብኘት እመኛለሁ። ከተመለስክ በኋላ ማስተማር ትፈልጋለህ? አሁን የማስተማር ስራ በጣም ደስ ይለኛል። ኮሌጅ ውስጥ የሚያስተምሩ ብዙ ኢትዮጵያውያን አስተማሪዎች አሉ። በጣም ብዙ አይደሉም፣ ሆኖም መኖሩን አሉ። ኢትዮጵያ ውስጥ ያለው የሕክምና ኮሌጅ የት ከተማ ነው? በጎንደር ከተማ ውስጥ ነው። አዲስ አበባ ከተማ ውስጥ ብዙ ኮሌጆች አሉ? የለም፣ ጥቂት ናቸው። አንተ የተማርክበት ትምህርት ቤት በሺ የሚቆጠሩ ተማሪዎች አሉት? አዎ፣ ብዙ ሺህ ተማሪዎች አሉት። የትምህርት ቤቱ ዲሬክተር ኢትዮጵያዊ ነበር። አዎ፣ ኢትዮጵያዊ ነበር። በኢትዮጵያ ትምህርት ቤቶች ውስጥ ወንድና ሴት ተማሪዎች አብረው ይማራሉ። አዎ አብረው ይማራሉ። ትምህርት ቤቶች በሙሉ የመንግስት ናቸው? የለም፣ አንዳንድ የግል ትምህርት ቤቶች አሉ። የቤተ ክርስቲያን ትምህርት ቤቶች ከመንፈሳዊ ትምህርት ሌላ ምን ያስተምራሉ? ሌላ ብዙ አይነት ትምህርት ያስተምራሉ። በኢትዮጵያ ውስጥ ተማሪዎች ለትምህርታቸው ገንዘብ ይከፍላሉ? አዎ ጥቂት ገንዘብ ይከፍላሉ። ኢትዮጵያ ውስጥ ብዙ የግል ትምህርት ቤቶች አሉ? በጣም ብዙ አይደሉም። ያሉትም ትምህርት ቤቶች የሚገኙት ትልልቅ ከተማዎች ውስጥ ነው። በኢትዮጵያ ውስጥ በየአመቱ ትምህርት ቤቶች በምን ወር ይጀመራሉ? እንደዚህ አገር በመስከረም ወር ውስጥ ነው። ኢትዮጵያ ውስጥ ብዙ የሚስዮን ተማሪ ቤቶች አሉ? አዎ ሞልተዋል። ብዙ የእርሻ ትምህርት ቤቶች አሉ? አዎ ብዙ ናቸው። የአስተማሪ ደሞዝ በጣም ጥሩ ነው? የለም፣ በጣም ጥሩ አይደለም። የቀዳማዊ ቀዳማዊ ኃይለሥላሴ ዩኒቨርሲቲ የግል ነው ወይስ የመንግስት? የመንግስት ዩኒቨርሲቲ ነው። የሚገኘውስ የት ከተማ ነው? አዲስ አበባ ውስጥ ነው። ብዙ ተማሪዎች ይገኙበታል? መጠነኛ ናቸው ማለት ድርሰት ኮርስ አልሰራሁም ብሎ ካደ። መካድ መካድ። በኢትዮጵያ ውስጥ ልዩ ልዩ ትምህርት ቤቶች በየ ቦታው ተከፍተው በብዙ ሺህ የሚቆጠሩ የኢትዮጵያ ወጣቶች ይማሩ ባቸዋል እነዚህም ትምህርት ቤቶች በሦስት ዋና ክፍሎች ይከፈላሉ። የመጀመሪያው ክፍል አንደኛ ደረጃ ትምህርት ቤቶች ይባላሉ። በእነዚህ ትምህርት ቤቶች ውስጥ የስምንት ዓመት ኮርስ ይሰጣል። በሁለተኛ ደረጃ ትምህርት ቤቶች ግን የአራት ዓመት ትምህርት ይሰጣል። ማናቸውም አይነት ከፍተኛ ትምህርት የሚሰጠው በኮሌጅና በዩኒቨርሲቲ ውስጥ ስለሆነ ለከፍተኛ ትምህርት የተዘጋጁት ተማሪዎች ሁሉ ወደ ዩኒቨርሲቲ ይሄዳሉ። በኮሌጅ ውስጥ የሚሰጠው ትምህርት ለአራት ዓመት ነው። በዚህ ጊዜ ውስጥ ተማሪዎቹ ልዩ ልዩ ትምህርት ይማራሉ። የኮሌጅ ትምህርታቸውን ሲያከናውኑ ግማሾቹ ሥራ ይይዛሉ፣ ግማሾቹ ግን ለከፍተኛ ትምህርት ወደ ዩኒቨርሲቲ ይሄዳሉ። በአዲስ አበባ ከተማ ውስጥ የተከፈተው አዲሱ ዩኒቨርሲቲ እየተስፋፋ ሲሄድ የተማሪዎቹ ቁጥር እየበዛ እንደሚሄድ የማይካድ ነው። ጥያቄዎች፦ በኢትዮጵያ ውስጥ ስንት ተማሪዎች ይገኛሉ? በኢትዮጵያ ውስጥ ብዙ ትምህርት ቤቶች አሉ። የኢትዮጵያ ትምህርት ቤቶች በስንት ክፍሎች ይከፈላሉ? የመጀመሪያው ክፍል ምን ይባላል? በአንደኛ ደረጃ ትምህርት ቤቶች ውስጥ የስንት ዓመት ኮርስ ይሰጣል? ከፍተኛ ትምህርት የት ይገኛል? በኮሌጅ ውስጥ ምን አይነት ትምህርት ይሰጣል? ዩኒቨርስቲ ውስጥ ለመግባት ምን ማድረግ ያስፈልጋል? ዩኒቨርሲቲ ውስጥ ለመግባት ሀብታም መሆን ያስፈልጋል? በአሜሪካ ውስጥ ስንት ዩኒቨርሲቲዎች ይገኛሉ? This is the end of unit 51.